የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። 1700 ዓመታት የሚያስቆጥሩ ወደ 230 የሚጠጉ የክርስትና ሃይማኖትን የሚያመለክቱ፣ የእስልምና ሃይማኖትን የሚያመለክቱ፣ እንደዚሁም ደግሞ የይሁዲዎችን ታሪክ በኢትዮጵያ የሚያመለክቱ የኢትዮጵያ ቅርሶች አሉባቸው እና ይህንን ሰፋ ያለ እና ብዙ ገንዘብ የወጣበትን አውደ ርዕይ ማዘጋጀት ሰባት ዓመት የፈጀ ነው። ሃይማኖታዊ፣ ታሪካዊና ባህላዊ ፋይዳቸው የላቀ ዘመን የጠገቡ የኢትዮጵያ ቅርሶች እና ልዩ ልዩ የኪነ ጥበብ ስራዎች እየተካተቱበት ከዋሽንግተን ወጣ ብላ በምትገኘው ቦልቲሞር ከተማ ውስጥ ባለው ታዋቂው ደወልተርስ ዎልተርስ አርት ሚዚየም በአሁኑ ወቅት በመታየት ላይ ያለ የኢትዮጵያን ጥበባዊ ቅርሶችና እሴቶች ለማክበርና ለማወደስ የተዘጋጀ አውደ ርዕይ ነው። መነሻው የኢትዮጵያ ስነ ጥበብ፣ ባህልና ቤተሰብ ጌታቸው መታፈሪያ ና ህሊና መታፈሪያ የቤተሰብ ወግ በሚል ርዕስ የተከናወነ መድረክ ተሳታፊ ነበሩ። የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህርና ተመራማሪው ፕሮፌሰር ጌታቸው መታፈሪያ ናቸው የሰማችኋቸው። ሙሉ ዝግጅቱ የሰዓቱን የዓለም ዜና ተከትሎ ይቀርባል። ስነ ግጥም መከራ በበረከተበት ይህን ያለንበትን በመሰለ ዘመን ውስጥ ሌላው የምሽቱ ቅንብር መልከት የሚያደርገው ርዕስ ነው። የሳምንቷ ምርጥ ግጥምና ለምሽቱ የተመራረጡ የዜማ ስልቶችም አይቀሩም። እሁድ የካቲት አስር 2016 ዓ ም ሰላም ጤና ስጥልን። እንደምናመሻችሁ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደ ነን እስከ ፕሮግራማችን ፍጻሜ ከምሽቱ አራት ሰዓት ድረስ አብረናችሁ እናመሻለን። አብራችሁን ታምሹ ዘንድ እየጋበዝን አሁን የሰዓቱን የዓለም ዜና እናስቀድማለን። ጠብቆን እንደምናመሻችሁ፣ አድማጮች ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ዩናይትድ ስቴትስ ሩዋንዳ በምስራቅ ኮንጎ ለሚንቀሳቀሱትና በሺዎች ለሚቆጠሩ ሰዎች መፈናቀል ምክንያት ለሆኑት የኤም 23 ታጣቂ ቡድኖች ትሰጣለች ያለችውን ድጋፍ አወገዘች። ታጣቂ ቡድኑ ከማንኛውም ጥቃት እንዲታቀብም ጥሪ ያቀርባለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቅዳሜ እለት ባወጣው መግለጫ በሩዋንዳ በሚደገፉና በአሜሪካና በተባበሩት መንግስታት ድርጅት ማዕቀብ በተጣለባቸው ኤም 23 ታጣቂ ቡድኖች የተባባሰውን ሁከትና ብጥብጥ አጥብቆ ተችቷል። ሩዋንዳም ሁሉንም የመከላከያ ኃይል አባላቷን በአስቸኳይ ከኮንጎ እንድታስወጣና የንጹሐን ዜጎችንና ሰላም አስከባሪዎችን ህይወት አደጋ ላይ የጣለውን ከምድር ወደ አየር የሚወነጨፍ የሚሳይል ስርዓቷን እንድታስወግድ ጠይቋል። በተጨማሪም አማጺያኑ አሁን ካሉበት በሰሜን ኪቩ ግዛት ውስጥ የሚገኙ ሁለት ከተሞች እንዲያፈገፍጉም አሳስቧል። አሜሪካ ያወጣችው መግለጫ መንግስቷ ከኤም 23 ቡድን ጋር ምንም አይነት ግንኙነት እንደሌለው በተደጋጋሚ በምትገልጸው ሩዋንዳ ላይ ጫና ሊፈጥር ይችላል። የሰሜን ኪቩ ግዛት ዋና ከተማና በክልሉ ትልቁ ከተማ የሆነችው ጎማ አቅራቢያ ውጊያው ተባብሶ የቀጠለ ሲሆን አማጽያኑ ከተማዋን በቅርቡ እንደሚቆጣጠሩ እያስፈራሩ ነው። ከህዳር ወር ወዲህ ትጥቅ ትግሉ በምስራቅ ኮንጎ የሚኖሩ ከአንድ ሚሊየን በላይ ሰዎችን ከመኖሪያቸው አፈናቅሏል። በሴኔጋል በሚካሄደው ፕሬዝዳንታዊ ምርጫ እጩ ተፎካካሪ የሆኑት ተቃዋሚ ባሲሩ ዲዮማይ ፋዬ ደጋፊዎች ህገ መንግስቱ በሚያዘው እኩል አያያዝ መሰረት በአስቸኳይ ከእስር እንዲፈቱ ጠይቀዋል። የዲዮማዬ ፕሬዝዳንታዊ ጥምረት ባወጣው መግለጫ ሁሉም እጩዎች በእኩልነት የመስተናገድ ህገ መንግስታዊ መርሆዎች ተጠቃሚ መሆን አለባቸው ብሏል። ጥምረቱ አክሎ በእስር ላይ የሚገኙት የተቃዋሚው ፓስቴፍ ፓርቲ መሪ ኦስማን ሶንኮም በአስቸኳይ እንዲፈቱ ጠይቋል። ሶንኮ በቀረበባቸው አመፅ የማነሳሳት በሽብርተኝነት ከሚጠረጠሩ ወንጀለኞች ጋር ግንኙነት የመፍጠር እና መንግስትን የመጉዳት ክስ እንደ አውሮፓያን አቆጣጠር ከሐምሌ 23 ጀምሮ በእስር ላይ ናቸው። በሴኔጋል የፖለቲካ እስረኛ የለም የሚሉት ፕሬዚዳንት ማኪሳል በበኩላቸው በቅርቡ እስር ላይ የነበሩ በርካታ የተቃዋሚ ደጋፊዎች በነፃ እንዲለቀቁ አድርገዋል። አድማጮች ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። አልጄሪያ በጋዛ የሚካሄደው የእስራኤል ጦርነት በአፋጣኝ የተኩስ አቁም እንዲቆም የሚጠይቀውንና በዚህ ሳምንት ለተባበሩት መንግስታት ድርጅት ለማቅረብ ያሰበችውን እቅድ ዩናይትድ ስቴትስ ድምፅን በድምፅ የመሻር መብቷን ተጠቅማ እንደምታስቆመው በመንግስታቱ ድርጅት የአሜሪካ አምባሳደር አስታወቁ። አምባሳደሯ ሊንዳ ቶማስ ግሪንፊልድ ትላንት ባወጡት መግለጫ አሜሪካ ለጋዛ ግጭት ዘላቂ መፍትሔ ለማምጣት ለወራት ስትሰራ ቆይታለች ያሉ ሲሆን እቅዱ ቢያንስ ለስድስት ሳምንታት በጋዛ አፋጣኝና ቀጣይነት ያለው መረጋጋት የሚያመጣና የበለጠ ዘላቂ ሰላም ለመገንባት የሚያስችል መሆኑን አመልክተዋል። ዩናይትድ ስቴትስ ከእስራኤል ከግብፅና ከሌሎችም ሀገራት በተገኘ ግብዓት እየሰራችበት ያለ እቅድ መሆኑን አመልክተውም ታጋቾችን በሙሉ ከቤተሰቦቻቸው ጋር ለማገናኘት እና ውጊያውን ረዘም ላለ ጊዜ እንዲቆም የሚያስችል እንዲሁም ለፍልስጤማውያን ህይወት አድን ምግብ ውሃ፣ ነዳጅ፣ መድኃኒት እና ሌሎች አስፈላጊ ነገሮች እንዲደርስ ማድረግ የሚችል ነው ብለዋል። የአልጄሪያ እቅድ ግን እነዚህን ውጤቶች ማስገኘት አይችልም ያሉት አምባሳደሯ፣ እንደውም ከነሱ በተቃራኒ እንደሚሰራ በመግለጽ የአልጄሪያ እቅድ ለድምፅ የሚቀርብ ከሆነ አይጸድቅም ብለዋል። ይህ በእንዲህ እንዳለ እስራኤል ቅዳሜ ዕለት በመካከለኛው ጋዛ ባካሄደችው የአየር ጥቃት ቢያንስ 68 ሰዎች መገደላቸውን የአልአልቃሳ ሆስፒታል ሰራተኞች ለሲኤንኤን ተናግረዋል። የጋዛ ጤና ሚኒስትር እሁድ ዕለት ባወጣው መግለጫ ከጥቅምት ሰባት ወዲህ ወደ 29 ሺህ የሚጠጉ ፍልስጤማውያን መገደላቸውንና ከ68 ሺህ በላይ መቁሰላቸውን አስታውቋል። በመጨረሻም በሺዎች የሚቆጠሩ እስራኤላውያን በቴላቪቭ ጸረ መንግስት ተቃውሞ እያደረጉ ባሉበት ወቅት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁ ምርጫው ቀደም ብሎ እንዲካሄድ የሚጠይቀውን ሀሳብ ውድቅ አድርገዋል። እንደ አውሮፓያን አቆጣጠር በ2023 ሀገሪቱን ያናወጡ ጸረ መንግስት ተቃውሞዎች በጦርነቱ ምክንያት ጋብ ብለው የነበረ ቢሆንም አሁንም ሰልፈኞች ቅዳሜ ምሽት በቴላቪቭ ጎዳናዎች ላይ ሰልፍ በማድረግ በ2026 መካሄድ ያለበት ምርጫ ቀደም ብሎ እንዲደረግ ጠይቀዋል። ከተቃዋሚዎቹ አንዱ የእስራኤልን ባንዲራ እያውለበለበ ባስተላለፈው መልእክት ለመንግስት ማለት የምንፈልገው ጊዜያችሁን ተጠቅማችኋል፣ ልታጠፉ የምትችሉትን ሁሉ አጥፍታችኋል፣ አሁን ህዝቡ እናንተ ያበላሻችሁትን የሚያስተካክልበት ሰዓት ነው ሲል ተናግሯል። ኔታንያሁ ለጋዜጠኞች መግለጫ በሰጡበት ወቅት ምርጫ ቀደም ብሎ እንዲደረግ ስለቀረበው ጥያቄ ተጠይቀው፣ በአሁኑ ሰዓት የምንፈልገው የመጨረሻው ነገር ምርጫ ነው፣ ምክንያቱም ምርጫ ይከፋፍለናል ሲሉ ምላሽ ሰጥተዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ። እሁድ የካቲት አስር 2016 ዓመተ ምህረት በድጋሚ ጤና ይስጥልን እንደምንሰነበታችሁ፣ ውድ የፕሮግራማችን ተከታታዮች፣ ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጂ ይታየነን። በመጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ሽው ነበርሽ እውን አንቺው ራስሽ ነበርሽ እንዲያ በደም የተነከርሽ የልጆችሽ የጣር ዜማ ከአድማስ አድማስ እስኪሰማ በምድርሽ ላይ ስቃይ ነግሶ ግፍ ዘምኖ ሞት ረክሶ እንዳልሄደ ፊትን ዞሮ ዓለም ዛሬ ጣት ቀስሮ የሚተችሽ ከሳሽ ሆኖ ይሁ እንደህና ክፉም ዘመን ያልፋልና እንደ ሰመመን ይኸው ዛሬ የስንቱ ታልፎ ታሪክ በጎሽን ደግሞ ጽፎ ስምሽ ይጠራል እነሆ በምስጋና በንስየብሆ። ያም ሆኖ ከቶም ላንዳፍታ እንዳይገባሽ ዝንጋኤ ወይ ቸልታ የትናንቱ እልቂት ፍዳ ቀን ጠብቆ እንዳይፈነዳ ዜጋሽ በሕግ እንዲገዛ በቀል ሳይሆን ፍቅር ይብዛ። ሩዋንዳ ኪጋሊ፣ የዓለም አቀፍ አውሮፕላን ማረፊያ የተጻፈች 2014 በፈረንጅ ዘወትር ገጣሚ እንግዳ ሲኖረን እንደምናደርገው ከምሽቱ እንግዶቻችን አንዱ የሆነው ገጣሚ ተርጓሚና ጸሐፊ ተውኔት አለማየሁ ገብረ ሕይወት ባነብበልን የሳምንቷ ምርጥ ግጥም ዝግጅታችን ጀምረናል። አሁን የምሽቷን ቀዳሚ ዜማ እናስከትል። ወጣቱ ድምፃዊ ዳዊት ጽጌ በቅርቡ የዘመን ቃና በሚል ርዕስ ከሙዚቃ አፍቃሪ ጆሮ ካደረሳቸው የቀድሞ ድምፃውያን ተወዳጅ ዜማ ስልቶች አሁንም አሁንም የተሰኘችዋን ይጫወትልናል። ያስተዋወቅ ነው። አብይ ቅንብር ነው ቀዳሚው። ሃይማኖታዊ ታሪካዊና ባህላዊ ፋይዳቸው የላቀ ዘመን የጠገቡ የኢትዮጵያ ቅርሶችና ልዩ ልዩ የኪነ ጥበብ ስራዎች የተካተቱበት የኢትዮጵያን ጥበባዊ ቅርሶችና እሴቶች ለማክበርና ለመዋደስ የተዘጋጀ አውደ ርዕይ ከዋሽንግተን ወጣ ብላ በምትገኘው ቦልቲሞር ከተማ ውስጥ ባለው ታዋቂው ደ ዋልተርስ አርት ሚውዚየም በአሁኑ ወቅት በመታየት ላይ ይገኛል። የኢትዮጵያ ስነ ጥበብ ባህልና ቤተሰብ ጌታቸው መታፈሪያና ህሊና መታፈሪያ የቤተሰብ ወግ በሚል ርዕስ በዚህ መድረክ ላይ የቀረበ አንድ ልዩ ዝግጅት ነው። የዚህ ቅንብር ትኩረት ተሳታፊዎቹም የሞርጋን ስቴት ዩኒቨርሲቲው የፖለቲካ ሳይንስ መምህርና ተመራማሪ ፕሮፌሰር ጌታቸው መታፈሪያና ልጃቸው የቪዥዋል አርት ረዳት ፕሮፌሰሯ ህሊና መታፈሪያ ናቸው። መድረኩም በአውደ ርዕዩ ጠንሳሽ ዶክተር ክርስቲን ሻካ አወያይነት በርካታ ጭብጦችን የዳሰሰ ከተለያዩ የሙያ ልምዶችና የጥናት ዘርፎች አንጻር የሚፈትሹ እይታዎችን በሁለት ትውልዶች ወግ ያስተናገደ ነበር። ለምሽቱም አሉላ ከፕሮፌሰር ጌታቸው መታፈሪያ ጋር ያደረገውን ቆይታ እናሰማችሁ። ፕሮፌሰር ጌታቸው መታፈሪያ ጤና ይስጥልኝ። በቅድሚያ ወደ ዝግጅት ክፍላችን እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ስለጋበዛችሁኝ በጣም በጣም አድርጌ አመሰግናለሁ። ኢትዮጵያ ደ ክሮስ ሮድ በሚል ርዕስ ባለፈው የህዳር ወር መገባደጃ ቦልቲሞር በሚገኘው ዘ ዋልተርስ ሚዚየም የተከፈተውና እስከያዝነው የካቲት ወር መገባደጃ የሚዘልቅ አውደርኢ እንዲሁም ደግሞ በቅርቡ እርሶና ልጆ ፕሮፌሰር ህሊና ጌታቸው መታፈሪያ የተሳተፋችሁበት የውይይት መድረክ ነበረ። እስኪ በቅድሚያ ስለ ዋናው አውደርኢ በተለየ ትኩረት የተሰጠውና በርካታ የኢትዮጵያ የሥነ ጥበብ ታሪካዊና ባህላዊ ቅርሶች የቀረቡበት መድረክ እንዴት ተጠነሰሰ? የእርሶስ ድርሻ ምንድን ነበር በዚህ ስነ ስርዓት ላይ? እሺ አመሰግናለሁ። እንደዚህ አይነት አውደ ርዕይ የተካሄደው የታየው የዛሬ ሰላሳ አበት ነበረ። ያም ዘዛዮን ጽዮን የሚል ነበረ። አሁን ለመጀመሪያ ጊዜ በስፋት አንድ ሺ ሰባት መቶ አመታት የሚያስቆጥሩ እቃዎች ከኢትዮጵያ ያመጡ አሉ በተውሶ ነው። እንግዲህ በዛ ላይም ደግሞ ወደ ሁለት መቶ ሰላሳ የሚጠጉ ቅርሶች አሉባቸው። እነኝህም የኢትዮጵያ ቅርሶች የክርስትና ሃይማኖትን የሚያመለክቱ፣ የእስልምና ሃይማኖትን የሚያመለክቱ፣ እንደዚሁም ደግሞ የይሁዲዎችን ታሪክ በኢትዮጵያ የሚያመለክቱ እና ይህንን ሰፋ ያለ እና ብዙ ገንዘብ የወጣበትን አውደ ርዕይ ማዘጋጀት ሰባት ዓመት የፈጀ ነው። እና ዶክተር ክሪስቲን ሻካ የዛሬ ሰባት ዓመት ፕሮፖዛል አስገብታ ኢትዮጵያም እየተመላለሰች ብዙ ጊዜ ከመንግስት ባለስልጣናትም ጋር እየተወያየች ይህ አውደ ርዕይ እንዲታይ አደረገች። የእኔ ሚና እዚህ ላይ አማካሪ ነኝ። በትምህርቱ በኩል ያለውን ነው የማማክረው። ሌላ አማካሪ አቶ አዚዝ አለ። እሱ ደግሞ ህብረተሰቡን በመወከል ህብረተሰቡ በኩል ያሉትን ሰዎች፣ እናቶች፣ የሃይማኖት አባቶች፣ የኢትዮጵያ አካል የሆኑትን በዋሽንግተን ዲሲ፣ በቦልቲሞር የሚገኙትን አሰባስበው ምክር ለመለገስ ነው። ለዚህ እንዴት ይቋቋማል? ምን ቢስራ ይበጃል? እና በዛ አኳያ ሲሆን የኔም እንግዲህ ድርሻ በተለይ በዚህ አውደሪ ላይ በጣም ዳጎስ ያለ መጽሐፍ ወጥቷል። ስሙ እንደሚገልጸው ኢትዮጵያ በመስቀለኛ መንገድ ላይ የሚል ነው። እዛ ውስጥ ብዙ ብዙ ጸሐፊዎች ለምሳሌ ከደቡብ ኢትዮጵያ፣ ከምስራቁም፣ ከዚህም ደግሞ ራስተፈሪያንስ ከነሱም ከእነሱም ደግሞ የተውጣጡ ጽፈዋል። ፕሮፌሰር ጌታቸው እንግዲህ እንዳስረዱን በአማካሪነት የሚሳተፉበት ይሄ በርካታ ስራዎች የኢትዮጵያ ቅርሶች የቀረቡበት ስነ ስርዓት ለህትመት የበቃውን ቀደም ብሎ የጠቀሱትን ጥናታዊ ጽሁፎችን ጭምር ያቀረፉበትን መጽሐፍ ህትመት ጨምሮ ዝግጅቱ ሰፊ ነው። በመድረኩ በሚውዚየሙ የተገኙ ሰዎች የተመለከቷቸው ምናልባትም ከዚህ ቀደም አይተናቸውም ማናውቅ በተለይ በዚህ በዩናይትድ ስቴትስ የሚኖረው ኢትዮጵያዊና የኢትዮጵያን ባህል፣ የስነ ጥበብ ስራዎች ለማየት የመጣው የተገረመበት የተደመመበት መሆኑን ለመመልከት እድል አግኝቻለሁ። እርስዎ እስከሚያውቁት እስከሚረዱት ድረስ ግን ኢትዮጵያ በመስቀለኛ መንገድ ላይ የሚለው ርዕስ ለውይይት የሚጋብዝ ከፖለቲካ አንጻርም የሚታይ ይመስላል ከርቀት ለሚያውን። ነገር ግን ይሄ በቅርሶች ላይ፣ በታሪክ ላይ፣ በባህል ላይ ያተኮረ እንደመሆኑ እንዴት ነው ይሄ ርዕስ የተሰጠው? እንዳስረዱን ደግሞ ሰባት ዓመታት በፊት ነው የተጠነሰሰው። ዶክተር ክርስቲን እንዳለችው ስትገልጽ እንደነበረ ሁሉ ይህ ሰባት ዓመት ነው የፈጀው። እና ኢትዮጵያ መስቀለኛ መንገድ ላይ የሚለው እርግጥ መስቀለኛ መንገድ ማለት በአሁኑ ከታሪክም ጀምሮ የፖለቲካ ወይም የኢኮኖሚ ወይም ደግሞ የሰብአዊ የሕዝቡ መስቀለኛ መንገድ ከመነሳት ወደ መውደቅ ወደፊት ከሚሄድ ወደ ኋላ ከመመለስ እዛ ላይ መሆኗን የሚያሳይ ነው። በፖለቲካው እና በኢኮኖሚ በኩል ሲያሳይ፣ ይህ ግን ጠቅላላውን ስለ ኢትዮጵያ ቅርሶች ነው መስቀለኛ መንገድ ያሰኘው። የኢትዮጵያ ቅርሶች ይሄ እንግዲህ ሺህ ሰባት መቶ ዓመት የፈጀ ቅርሳ ቅርሶችም አሉበት። ከዘመናት ጀምሮ ኢትዮጵያ መተላለፊያ የሃይማኖቶች ከሮማን ኤምፓየር ከግሪክ ኤምፓየር ነገስታት ጊዜ ከፐርሽያን ጀምሮ እዚህ አክሱም ስልጣኔ ላይ ሁላቸው የመጡበት ነው። ኢትዮጵያ መተላለፊያ መንገድ ነበረች ማለት ነው እና ከሁሉ በኩል የመጡት ሃይማኖታቸውን፣ ባህላቸውን፣ ቱርፊታቸውን ጥለው ሄደዋዛ። ኢትዮጵያ ከሌላው ደግሞ በጣም ልዩ የሚያደርጋት እነዚህ ሁሉ አቀነባብራ አጣጥማ ኢትዮጵያዊ አፍሪካዊ አድርጋ እንደሄደች የሚያሳይ ነው። ስለዚህ በባህል፣ በሃይማኖት፣ በቋንቋ በዚህ ሁሉ ኢትዮጵያ እንደ መተላለፊያ መንገድ እንደነበረች ኢትዮጵያ መስቀለኛ መንገድ ማለቱ እንግዲህ ከታሪክ ነው እንጂ በአሁኑ ሁኔታ በፖለቲካ ወይም በኢኮኖሚ ላይ የተመሰረተ መተላለፍ መስቀለኛ መንገድ አይደለም። ከታሪክና ከቅርሳ ቅርስ ከቋንቋ ከሃይማኖት ከዚህ ከዚህ ሁሉ ነው ከስልልቦና ጀምሮ ግን ኢትዮጵያ ያደርገዋለች። ኢትዮጵያ መልካም ፕሮፌሰር ጌታቸው በቀጥታ እርሶና ልጆ ፕሮፌሰር ህሊና ጌታቸው መታፈሪያ የተሳተፋችሁበት የትውልድ ንግግር የሚመስል በአንድ በኩል ዓለም አቀፋዊ እይታ የኢትዮጵያን ታሪክና ባህል ስነ ጥበቡን የተመለከታችሁበት፣ በሌላ በኩል ደግሞ ከትውልድ ትውልድ የተሸጋገረውን ይህን ቅርስ በየበኩላችሁ የቃኛችሁበት ስነ ስርዓት ተካሂደዋል። ቅድም በገለጿቸው የዚህ አውደ ርዕይ ጠንሳሽ በሆኑት ዶክተር ክሪስቲ አወያይነት እስኪ ያስረዱን። የሁለታችሁም ስራዎች ከውይይቱ አስቀድሞ እንዲታዩ ተደርጓል ይሆናል። አንዳንዱን እያነሳን እንነጋገራለን። በጭብጥ ደረጃ በትኩረት ደረጃ ይሄ የሁለት ትውልድ የሚመስለው ንግግር እንዴት ታሰበ? እንዴት ለዚህ መድረክ? በቃ ዶክተር ክርስቲን ፕሮግራም ስታወጣ እንደዚ አድርግ አስቀመጠችው። እኔን ጋበዘችን። እንደዚህ ላደርግ ነው አለችኝ። ጥሩ ነው አልኩ። በትውልድ መካከል ያለ ግንኙነት የታሪክ የቤተሰብ ግንኙነት፣ የአመለካከት ግንኙነት ምን ይመስላል ከማለት ነው። ያለፈው ትውልድ ኔ ወክዬ የአሁኑ ትውልድ ልጄ ወክላ ሁለታችን በትውልዶች መካከል የነበረ አነጋገር ነው፣ እይታ ነው። እንደ አጋጣሚ ሆኖ እኔ የፖለቲካል ሳይንስ ፕሮፌሰር ነኝ። ስራዬ ጽሁፍ ነው። ስለ አድዋ የጻፍኩት መጽሐፍ አለ። አሁን በቅርቡ ደግሞ ኢንሳይክሎፒዲያ አፍሪካን ሪሰርች የሚባል አሁን ለመጀመሪያ ጊዜ በዚህ ወር ይወጣል። እዛ ውስጥ የኔም ስራ አለበት የአድዋን ሁኔታ በጽሁፍ ብቻ ሳይሆን በስዕልም፣ በሙዚቃም፣ በምንም አቀነባብረው የሚወጣ አለ እና እንግዲህ የኔ ጽሁፍ በዛ በዛ ላይ ነው። እንደዚሁም ደግሞ ኢትዮጵያና አሜሪካ ግንኙነታችን በሚመለክት ተጽፏል። ስለ ፓን አፍሪካኒዝም ምን ማለት እንደሆነ ፓን ኢትዮጵያኒዝም የኢትዮጵያ የጥቁሮች ማዕከል እንደሆነች የነፃነት ማማ እንደሆነች አድርጎ የሚታይ ነው። በጥቁሮችም የሚታየው ይሄ ነው። ታሪኩ እንደዛ ነው እና ያንን ያንን ነው የገለጽኩት እሷ ደግሞ በበኩሏ ስዕል ማለት ያዩትን የተገነዘቡትን በስዕል መልክ የሚያቀርቡት ነው። ልክ ገጣሚዎች፣ ሙዚቀኞች ያዩትን የሰብአዊ ሁኔታ፣ የኢኮኖሚ ሁኔታ፣ የአገሪቱ ሁኔታ፣ የህብረተሰቡ ሁኔታ በሙዚቃ፣ በግጥም የሚገልጹበት እና እሷም ደግሞ እሷ ስራ ለምሳሌ መሰረቱ ኢትዮጵያ የሆነው ግን እንዴት አድርጋ ያሁኑን የአሜሪካንን አገር ጥቁሮች የአፍሪካንን ትግል እያንጸባረቀች የምትሄድበት ስዕል ነው የነበረው። ሌላው እንግዲህ እዚህ ውይይቱ ላይ የነበረው እንዴት ወደ ስዕል ገባች የሚባለውን ያነሳው ነገር ነበረ። ትዝ ይል እንደሆነ እዛ ንግግራችን ላይ ብዙ ጊዜ እዚህ ውጭ ሀገር ኢትዮጵያም ሊሆን ይችላል ልጆቻቸውን ሐኪም ሁኑ፣ ጠበቃ ሁኑ፣ ፕሮፌሰር ሁኑ እያሉ ይጨቀጭቋቸዋል። ወጣቶቹ ግን የራሳቸው ስሜት በሚወስዳቸው ሌላ ነገር አለ እና ምንድን ነው ያልኩት። እኔ ልጆቻችንም ስናሳድግ እናትየዋም ዶክተር ማይገነት ጥሩ አስተማሪ ነች። እሷም ምንድን ነው ያልናቸው እናንተ የምትፈልጉት ሁሉ ጫማ ጠራጊ መሆን ብትፈልጉ እንኳን የተዋጣላት የተዋጣለት ጫማ ጠራጊ ሁኑ፣ ከሌላው እንድትበልጡ የፈለጋችሁን ሁኑ፣ የሚል ነገር ነበረ እና ያ ያ እንግዲህ እንደ አንድ ካለፈው ትውልድ የሚወጣው ትውልድ የሚያስተላልፍ መልዕክት ይኖረዋል ለማለት ነው እና በዛ በዛ አይነት ነበር። እንግዲህ ይህንን ቃለ ምልልስ ሲያካሂድ ነው፣ ታዳሚዎች ነበሩ፣ ፕሮፌሰሮች ነበሩ፣ በጽሁፍ የሚጠየቁት ጥያቄዎች ነበሩ። በዛ ሁኔታ ነው እንግዲህ በትውልድ መካከል ያለ ንግግር፣ ልጅ አባትን በማክበር አባት ልጅን በማክበር በመከባበር በዛ ደረጃ ነው እና ምናልባት የእኛ ሰዎችም ትንሽ ትምህርት ያገኙበታል ብዬ አስባለሁ። እግዚአብሔር ስጥልኝ፣ የሚያግባባ ይመስለኛል። በትውልድ መካከል የሚደረግ ንግግር ዶክተር ህሊና በስራቸው አጋጣሚ ወጣት ናትና አንቺ ማለቱ ምናልባት ተገቢ ይመስለኛል። በስራዋ ጠባይና ሁኔታ ሰዓት መገጣጠም ባለመቻሉ እንደ መድረኩ ሁሉ ሁለታችሁንም እዚህ ጋር ማምጣት አንችል እንጂ በሌላ መድረክ የምናደርገውን ቃለ ምልልስ አድማጭ ተመልካቾቻችን የሚያገኙበትን እድል እንፈጥራለን። ፕሮፌሰር ጌታቸው ቀደም ብለው ስላነሱት ስራው ትንሽ ገፋ አድርገን ብንነጋገር የሁለታችሁም ስራዎች በመድረኩ ቀርበዋል። ከእርሶ ጋር ነው የምነጋገረው ና የእርሶን ላስቀድም። ኢትዮጵያ ኤንድ ዩኤስ ሂስትሪ ዲፕሎማሲ ኤንድ አናሊሲስ በግርድፍ ትርጉሙ ኢትዮጵያና ዩናይት ስቴትስ ታሪክ፣ ዲፕሎማሲ ና ትንታኔ የሚል ዋና ስራው እርስ የፖለቲካ ሳይንስ ምሁር እንደመሆኑ ከዚያ ቀደም ካቀረቧቸው የኢትዮጵያን ሪቮሉሽን ኦፍ 1974 እንደ ኤግዞደስ ኦፍ ኢትዮጵያስ ትሬንድ ሂውማን ሪሶርስስ የሚል ሌላ ህትመት ስራውም እንዲሁ ታይቷል። መጀመሪያ ያነሳውት ላይ እናተኩርና የኢትዮጵያ ቅርሶች ናቸውና በዚህ መድረክ እየታዩ ያሉት ተስማሚ ሆኖ አግኝቼዋለሁ። ለመድረኩም የኢትዮጵያና የዩናይት ስቴትስን የሁለቱን ሀገራት ዲፕሎማሲያዊ ግንኙነቶች የሚመለከተው መጽሐፎ እስኪ ገፋ አድርገው ያጫወቱን። እሺ፣ እንዳጋጣሚ ሆኖ መጽሐፉ ሽፋኑ ላይ ያለው ስዕል ህሊና ገና ኮሌጅ መግቢያው ጊዜ ነበረ የሳለችው የአክሱም ሀውልትና ዋሽንግተን ዲሲ የሚገኘው ሞኑሜንት አንድ አይነት ቅርጽ ነው ያላቸው። በነገራችን ላይ ሁለቱ ዘመም ብለው ወደ አንድ አቅጣጫ መጥተው የሚገጣጠሙበት ነበረ። ከዛ በኋላ ደግሞ ጀርባቸው የኢትዮጵያና የአሜሪካ ሰንደቅ ዓላማ አንድ ላይ ሲገጥም ነበረ። ምንድን ነው ይህ ትርጉሙ? የአክሱም ሀውልት እንደ አሜሪካ ሞኑሜንት ወይም ሀውልት የአንድ መቶ አምሳ የሁለት መቶ አመት አይደለ ያለው የኢትዮጵያ አክሱም ሺህ አመት ያስቆጠረ ነው። እና እነኚህ የድሮ አገሮችና ወጣቷ አዲሷ አገር ተገናኙ። ምሳሌው ኢትዮጵያ የጥንት የቆየ ታሪክ ያላት የበለጸገ የከበረ ታሪክ ያላት እና ይሄ ደግሞ አሁን ገና ብቅ ብቅ ያለች ወደ አራት መቶ አምስት መቶ አመት ያስቆጠረች አሜሪካ፣ ጥንታዊና አዲሱ ተገናኙ አንድ ላይ ማለት ነው እንግዲህ አንዱ ከአንዱ የሚማረው ነገር አለ ማለት ነው እና ይህ የመጀመሪያው መጽሐፍ ነበር። በኢትዮጵያና በአሜሪካ ሀገር ላይ ብዙዎቹ ተንታኞች እሱን ነው የሚናገሩት። ብዙ ጊዜ አውሮፓኖች፣ አሜሪካኖች ስለ አፍሪካ ነው የሚተነትኑት። ይህ ጽሐፍ ግን ከዛ ከአፍሪካ ከኢትዮጵያ አቅጣጫ አሜሪካን እያየ የሚተነትን ነው ብለው ጽፈው ነበረ ትንታኔው ላይ እና ከ1903 ዓ ም ጀምሮ የነበረው ታሪክ ወጣ ገባነቱ ታሪኩ እንዴት ተጀመረ፣ መንግስታት አልነበረም። ኢትዮጵያ ሄደው ጎብኝተው አንድ ላይ እንዲመጡ እና ፍላጎት የነበራቸው ታሪክ ጸሐፊዎች፣ ጂኦግራፊ ሰዎች፣ የአርኪኦሎጂ ሰዎች ኢትዮጵያን ሄደው ተገርመው መጡ። በእጽዋቱ፣ በሕዝቡ፣ በግብረገቡ ሁሉ እቺ አገር እኮ ወደፊት የአፍሪካ መሪ የምትሆነች እና አሜሪካ ከዚች አገር ጋር ግንኙነት ማድረግ አለበት ብለው ቦተቦቱ እና ስኪለር የሚባለው ሰውዬ ብዙ ጊዜ ተጻጽፎ እቺ ሀገር የለም በዝምድና እንገናኛት ትልቅ ሀገር የምትሆን ገና ሀገር የምትሆን ተስፋ ያላት ሀገር ነች፣ ታሪኳ ማስደሳች ነው ምናምን ተናገሩና፣ በኋላ ፕሬዚዳንቱ እሽ ብለው ተፈራረሙ። እንግዲህ የመጀመሪያ የዲፕሎማሲ ሳይሆን የንግድና የወዳጅነት ውል በሚባል ነው እንዲያውም ጃንዌ አጼ ምኒልክን በጣም በጣም በአድዋ ምክንያት በጣም ስለነኳቸው ልባቸው የአሜሪካ መንግስታትን እንዲጋበዙ ተደረገ። ሴንት ሉዊስ ውስጥ አንድ ትልቅ የአትክልት እና የእርሻ እና ሌላ ታሪካዊ ነገሮች ሁሉ የሚታዩበት አውደ ርእይ ነበረ እና አጼ ምኒልክን መጋበዝ አለባቸው ተባለ። እሺ እመጣለሁ፣ ግን የጦር መርከብ ላኩልኝ፣ ባለቤቴም ከኔ ጋር ትመጣለች፣ ሰዎቼም ይመጣሉ፣ እቃም ይዘን እንመጣለን ብለው በዛ እንግዲህ መጨረሻ ላይ በዚህ በጥናት ላይ ምን እንደሆነ መጨረሻ አላገኘውም፣ ግን ተጋብዞ ነበረ። እሳቸው ፈቃደኛ ሆኖ ነበር። ያን ያህል ጥቁር እዚህ አገር በሚሸጥበት በሚለወጥበት ጊዜ አንድ ጥቁር የአፍሪካ መሪ በዛ ደረጃ መጋበዙ ትልቅ ትልቅ ትልቅ ነገር ነበረ። የአድዋ አስተዋጽኦ ነው በዛ ምክንያቱም ነው። ከነጭ ጋር ተዋህደው ይጸልዩ የነበሩ ጥቁሮች ምክንያቱም ጥቁሮች ወደኋላ ተቀመጡ እንጂ ነጭ ፊት አትቀመጡም ተብለው ሲባረሩ የኢትዮጵያ ነጋዴዎች ኒውዮርክ መጥተው አበሲኒያን የአበሻ ቤተክርስቲያን የሚባል የመሰረቱት በዛ ምክንያት ነው። ኢትዮጵያ ነጋዴዎች ገብተው ሲጸልዩ ከፊት ለፊት አትሆኑ፣ ኋላ ሁኑ፣ ጥቁሮች ኋላ ነው የምትሆኑ። እንደ ይሄ እኮ የእግዚአብሔር ቤት ነው እንደ ጥቁርና ነጭ ሊያያል ብለው ሲወጡ ጥቁሮቹም ነቅለው ከነሱ ጋር ወጡና ምንድን ናቸው እናንተ ሲሏቸው እኛ አበሴኒያ አበሻ ኢትዮጵያ። አሁን ኢትዮጵያ የሆነው ከዛ ነው የመጣ ነው። እኛ ጥቁርና ነጭ ሲለያይም አናውቅ፣ በሀገራችን መሪዎችም ገዢዎችም እኛ ወጡና ራሳቸው አበሴኒያን ቤተክርስቲያን ብለው ፈጠሩ። ሁለት መቶ ዓመታቸው ሲከበር እነኚህ ሁለት መቶ ሰዎች ሆነው ኢትዮጵያ ሄደው አከባ እና ያንን ያንን የሚገልጽ ነው ይህ መጽሐፍ በተለይም ደግሞ በቀዝቃዛ ጦርነት ጊዜ የነበረው ሁኔታ አሜሪካ ኢትዮጵያን ለመርዳት በኤርፎርሱም በኩል ምህንድስ እና በጤና በዛ ላይም ደግሞ እንደዚሁ ጥቁር አሜሪካኖች ኢትዮጵያ ሚልክ በነገራችን ላይ ጥቁሮቹን አገራችውን እና እርዱን አሳድጉ ሀገራቸው። ምክንያቱም የእሳቸው ሐኪም ገለሉፕ ከሚባለው ከፈረንሳይ ቅኝ የመጣ ነበረ የእሳቸው ሐኪም እና እንዲያውም እሱ የመጀመሪያው ፓንአፍሪካን ስብሰባ ለንደን ላይ ሲደረግ እዛ ሄደው አጼ ሚልክ በራሳቸው ቢገኙ ባይችሉም የእሳቸውን እንደ አንድ የጥቁር መሪ ሆነው ስማቸው መጠቀስና የዚህ አባል መሆን አልባቸው ይፈልጋሉ ንሳቸው ተባለ። እንደዛ ያደረገውም የዚህ የጋቶ ልብ ሰው ሐኪም ነበረ እና የመጀመሪያ ጥሪ ለጥቁሮች ያደረጉት አጼ ሚሊክ ወይ ናቸው፣ ሀገራችን ጎብኙ ብለው። ከዛ በኋላ አጼ ሀይል ደግሞ እንደዚሁ ብን ስደት ሆነው ከእንግሊዝ ሀገር በሬዲዮ እነዚህ ጥቁሮቹን እያነጋግሩ ነበር፣ አገራችሁን ነጻ ወጣ መታችው እርዱን አሳድጉ ሀገራቸው እዚህ ነው እያሏቸው እነሱም ደግሞ እኛ ኢትዮጵያዊ ነን እያሉ ለሁለተኛው ዓለም ጦርነት ጊዜ በጣሊያን ጦርነት ጊዜ ሁሉ ሄደው ሊዋጉ እንደፈለጉ የአሜሪካ መንግስት፣ ደግሞ የለም፣ አትዋጉም እናንተ አሜሪካኖች እንጂ ኢትዮጵያኖች አይደላቸው እንዳሏቸው፣ የዚህ አይነቱ ትግር አፍሪካ ነጻነት ፓንአፍሪካንዝም የሚባለው ዋና ምንጫ ኢትዮጵያ ስለሆነች ኢትዮጵያ እጇን ወደ እግዚአብሔር ትዘረጋለች የሚለው ራሱ በመጽሐፍ ቅዱስ ወደ አርባ ጊዜ መጠቀሷ ያ ጥቁሮቹን ልብ በጣም ሳበ። ተራማጅ የሆኑ ነጮችን ሁሉ ሳበ። እቺ አገር ተስፋ አላት ተባለ። እውነትም ተስፋ አላት። አሁን ተስፋ በእኛ ምክንያት በልጆች ምክንያት ትንሽ የጨለመ ሄደ እንጂ ግን ይህም አላፊ ነው። የጨለመበት ጊዜ ነበረ፣ በግራኝ ጊዜ፣ በጣሊያን ጊዜ የጨለመ ጊዜ ነበረ። ግን ሁልጊዜ እቺ አገር ታሸንፋለች። ይሄን ይህን ነው እንግዲህ የሚገልጸው የመጽሐፍ ፕሮፌሰር ጌታቸው የፕሮፌሰር ህሊናን ስራዎች ይልቁንም ደግሞ በመድረኩ የተነሱ ሀሳቦች እንግዲህ የሁለት ትውልድ ውይይት ነው ብለናልና በበኩሏ የእሷን ታጋረናለች። ወደ ሌላ ጥያቄ ከመሻገሬ በፊት ግን እንደ ወላጅ አባትም በቅርበት ቀደም ብለው እንዳስረዱን በነፃነት የምትፈልገውን ሙያ እንድትመርጥ ያበረታታችሁበትን ጭምር ጠቁመዋል። ዛሬም ከፍ ባለ ደረጃ የሚታዩ ስራዎች እየሰራች ነው። እስኪ እንደ አባት ብቻ ሳይሆን እንደ ምሁርም በመድረኩ ላይም በዚያ ደረጃ የተወያያችሁበት የእሷ ስራዎች ለእይታ በቅተዋል እና አንዳንዱን ቢያጋሩን። እዛ ጥያቄ ላይ ቀረበልኝ። እዚህ አውደር ላይ የትኛውን የወደድከው የሚል ጥያቄ ነበረ ዶክተር ክርስቲን ሻካ የጠየቀችኝ እና እኔ የድሮውን በጣም ወዳለው ታሪካዊው የሺ ሰባት መቶ ምክንያቱም በዚህ ሜዲቫል መካከለኛው የታሪክ ሰዓት በሚባለው ሜዲቫል አውሮፓም እንደዛ ነው። ብዙ የሚሳሉት ነገሮች ሃይማኖታዊ ናቸው፣ ቤተክርስቲያን ነክ ናቸው እና ያንን ቅርሳቅርስ መጽሐፍት ለመጻፍ ብራና መስራቱ፣ ቆዳ መሸለቱ፣ መወጠሩ፣ ቀለም ደግሞ በየአይነቱ ከቦታ ቦታ ሄደው የቀለም አይነቶችን መፈለጉ፣ እንደዚሁም ደግሞ መቃ ቀርጾ ብዕር ማድረጉ እነኚህ እነኚህ ሁሉ ሲጻፍም ደግሞ አይተሃል አንተ በቀይ እና በጥቁር እያደረጉ ጥሩ የቆሎ የመሰለች የአማርኛ ፊደል የግዕዝ ፊደል ሲጽፉበት ያ ሁሉ ጊዜ የሚፈጅ ነው። በዛን ጊዜ መኪና አልነበረም ምን አልነበረም። ያ በጣም በጣም የእነኚህ ሰዎች ቅርስ የኢትዮጵያኖች ብቻ ሳይሆን የአፍሪካ ብቻ ሳይሆን የኢትዮጵያ ቅስ ነው። እኮራበታለሁ። ሌላውም ሀገር ይኮራበታል። ይሄ እኮ ብዙ ሀገር ያልተደረገ ነው እና ከዛ መጥቼ ደግሞ ሕሊና ከኔ ጋር እንዳትጣላ የዘመኑንም ደግሞ ታሪክ ሰአሊዎች በጣም ወዳቸዋለሁ፣ አከብራቸዋለሁ መሰረታቸው ኢትዮጵያዊ የሆነ ያለውን የፖለቲካውን፣ የሶሻሉን፣ የኢኮኖሚውን ውስብስብ ሁኔታ የሚገልጹበት በአይናቸው እና በስዕላቸው የሚሰሩበት እና አፍሪካን እንዳደረጉ ኢትዮጵያዊ፣ አፍሪካዊ፣ አለም አቀፋዊ እንዳደረጉ ብዙ ሰዓሌዎች አሉ። እንግዲህ የታወቁ እነ እስኩንዱር በጎሲያን፣ ወሰኔ ኮሰሮፍ፣ ሌሎችም ብዙ ብዙ ኢትዮጵያኖች አሉ እና ያን ነበርና እሱም ደግሞ በጣም አሁን ያዩትን በስዕል መልክ ማሳየታቸው እና ብሶታቸው መናገራቸው ለሚያየው ሰው ስዕል ያናግረናል እኮ። ልብ ብለን ካየ ነው እንደ ሰው ያናግረናል ያ ጥበብ ነው የሚጎለና፣ ጥበብ ከተገኘ ያናግረንና የእሷም እንደዚሁ ስዕሏ በተለይም ፓንአፍሪካኒዝም እዚህ ሀገር የጥቁሮቹን ትግል፣ የሰው እኩልነት። ሌላ ደግሞ ብዙዎቹ ስዕሎቿ ተሽጠዋል። በነገራችን እዚህ ያሉትም ተውሶ ነው የመጡት። ለምሳሌ ዘውድ ሰርታለች፣ ቀረፃ አሰርተዋለች እና ዘውዲቱ የሚል ነው እንግዲህ ዘውዲቱ አንደኛ ዘውድ እዛ ላይ ደግሞ ዘውዲቱ ከአጼ ምኒልክ ጋር ከእናታቸው ከእንጀራ እናታቸው ጋር አድዋ የዘመቱ ናቸው እና የዛ የዛ ማስታወሻ እና ኢትዮጵያዊ አፍሪካዊ የትግልን አድርጋ አስቀመጠችው በዛ ነው የምትታወቀው ሰ ፕሮፌሰር ጌታቸው ተከታዩንም ጥያቄ አጣምረው መልሰዋል በዚህ አውደ ርዕይ ላይ የታዩ የበርካታ የኪነጥበብ ጥበብ ባለሙያዎችን ስራዎች በርሶ እይታ የሚመርጧቸውን ከነ ምክንያታቸው አስረድተዋል። ምናልባት እንደ ፖለቲካ ሳይንስ ሰው የሚጠየቅ ጥያቄ ባስከትል በሂደት ውስጥ ፖለቲካውም ባህልም ጊዜ ጠብቆ በዘገምተኛ ሁኔታም ሳይቀር እንደሚለወጠው ኪነ ጥበብ ስራዎቹን በተመለከተስ እንዴት ተረዱት? ምን አይነት ለውጦች አዩ? በፖለቲካ ሳይንስ አይን የጥበብ አይን ብቻ አይደለም እያነሳ ያለሁት እና ፖለቲካዊ ትንታኔም የሚጋብዝ ይመስላል። ምን ተንጸባረቀባቸው? ከቀደሙ ዘመናት ከነበሩት እስከ ዛሬው ድረስ ነው እና እነኝህን ስራዎች ያየ ነው ምን ተመለከት? በጊዜ ውስጥ የተቀየሩ ብዙዎቹ እንግዲህ ቅድም እንዳልከው ኢትዮጵያ መሰረታቸው ኢትዮጵያ ሆኗል። በጣም ደግሞ ብዙዎቹ የሚያሳዩበት ስላቸው ላይ ያለው ሁኔታ የሶሻሉን የኢኮኖሚ የቦታው ጥንቅጥ የሚያሳይ ነው እና ያ እርግጥ ከትውልድ ትውልድ እየሄደ እየተሻሻለ ይሄዳል። እነዚህም ደግሞ አሻሽለው ሄደዋል። ሰዓሊ ወይም ጸሐፊ ወይም ፈላስፋ የዘመኑ ልጅ ነው። የወቅቱ የሰዓቱ ልጅ ነው። ለምሳሌ የዛሬ መቶ ዓመት የነበሩ ሰዎች የሚጽፉትና የሚስሉት የዛን ወቅት የዛን ሰዓት ልጆች ስለሆኑ በዛን ጊዜ የነበረውን ሁኔታ እየተነተኑ ይጽፋሉ። እና የአሁኖቹ ደግሞ የአሁኑ ሁኔታ እየተነተኑ እየተነተኑ ያኔ በፊት ጠበብ ያለ ነበረ በል ለምሳሌ ኢትዮጵያ የዛሬ ሺ ሰባት መቶ ሁለት ሺ ዓመት ጠበብ ያለ ነበረ እይታ፣ ግሎባላይዜሽን እንደሚባለው አሁን ዓለም አቀፋዊነት በጣም ሰፍቶ አልሄደም ነበረ በነገራችን ላይ እዚህ ክሮስ ሮድ ላይ ኢትዮጵያ ዓለም አቀፋዊነትን ገና ድሮ የተቀበለች ነች። የአሁኑ ዓለም አቀፋዊነት በጣም ፈጣን የሆነ ለምሳሌ ከኢትዮጵያ ለጸሎት አዲስ ከኢትዮጵያ ወደ ኢየሩሳሌም ይጓዛሉ ሶስት ወር ገደማ ይፈጅባቸዋል። ያም ዓለም አቀፋዊ ነው። መንገዱ ላይ የሚያውሩ ሰዋል ማሹ እየተቀደለ ነው እያስተማር እየተማር የሚሄዳል። እዛ ሲደርስ ደግሞ ብዙ ይማራል እና የአሁኑ ግን ይሄ ዓለም አቀፋዊነት የሚባለው በጣም ፈጠነ በጣም የፈጠነ ዓለምን ሰዎች በሞላ አንድ ላይ ያመጣ አንድ ባለ ሀገር ውስጥ አንድ ጎጆ ውስጥ ያለን ሰዎች አድርጎ አስቀምጦናል። ያንን እያሳዩ እንደሄዱ እገነዘባለሁ። ምክንያቱም በፖለቲካል ሳይንስ ግሎባላይዜሽን ዓለም አቀፋዊነት እንዴት አድርጎ ድሃውን አገር እንደጎዳ ባለጸጋውን አገር እንዴት አድርጎ ባለጸጋም እንዳደረገ ሆኖም ግን ባለጸጋዎችም ደግሞ እዚሁ ቀውስ ውስጥ እንደገቡበትም ታዳጊ ሀገሮችም ደግሞ ምንም እንኳን በዚህ በዓለም አቀፋዊነት አሉታዊ ተጽዕኖ ቢኖርባቸውም አዎንታዊ ሁኔታም እንዳገኙባቸው ያንን ያን ያሳየኛል። እና በፖለቲካ ሳይንስ እይታና አስተሳሰቤ እንደዛ እያልኩ ነበር ይህንን ስዕል እና ይህንን አውደ ርዕይ የተመለከትኩት። መልካም ፕሮፌሰር ጌታቸው ሰዓታችን ከመጠናቀቁ በፊት በቀሩን ደቂቃዎች እንደው ባጫጭሩ የሚመለሱ ጥያቄዎችን ባነሳብ፣ የመጀመሪያው አንኳር ጥያቄ በእርሶና በፕሮፌሰር ህሊና መካከል እንደተካሄደው ውይይት ያለ አንድ ትውልድ የቀደመው ከኋለኛው ጋር የሚያደርገውን አይነት ንግግር ያለ እርሶ የፖለቲካ ሳይንስ ምሁር እሷ የስነ ጥበብ ሰው ሆና ያደረጋችሁትን አይነት ንግግር ይህ ኢትዮጵያ በመስቀለኛ መንገድ ላይ የሚለው አውደ ርዕይ እና ከእሱ ጋር ተያይዞም እየተካሄዱ ያሉ በርካታ ስነስርአቶች በሌሎች የጥናት ዘርፎችም መሰል አይነት ውይይት ሊጋብዙ ይችላሉ ብሎ ተስፋ ያደርጋሉ? ተመልካቾች ሊሆኑ ይችላሉ ምን ያህል ንግግሮችን ውይይቶችን ያነሳሳል? አጠቃላይ ሁኔታውን ሲመለከቱ። በጣም በጣም ጥሩ ጥያቄ ነው፣ ይሄ በጣም ተገቢ ነው። ምክንያቱም አሁን ወላጅ እና ልጅ የተለያየበት ጊዜ ሆኗል። ሆቴል ተሄዶ ባል ሚስት ልጅ ያየውቱን ነው ሶስቱ፣ ቴሌፎናቸው ይዘው ይጫወታሉ መሴጅ መልክት ይላላካሉ። አባት ልጅ እናት አይወያየሁ እንዴ? ይሄ ኮ የተነጣጠል ህዝብ ሆኖ ተገኘ። ቴክኖሎጂ በድሎናል። አሁን ግን በምንም አይነት በዚህ ለምሳሌ ድርጅቶች አሉ የሰብአዊ ድርጅቶች የሆኑ ወይም ደግሞ የኮሚኒቲ እዚ ኮሚኒቲ ድርጅቶች አሉ አባትና እናት ልጆች ተገናኝተው እንዲወያዩ ሀሳብ እንዲቀያየሩ ልጅን እንደ ልጅ ብቻ ሳይሆን እንደ አዋቂ ማየትና ማክበሩ ማዳመጡ፣ ደግሞ በተለይም ውጭ ሀገር እያለን ኢትዮጵያዊ ናቸው ኢትዮጵያዊ ናቸው እያለ ልጆቻችን ጠቀጥቅባቸዋለን። ኢትዮጵያዊ ናቸው ግን እዚህ ሀገር ደግሞ ሲኖሩ አሜሪካዊ ናቸው እና ያንንም መገንዘብ አለባቸው። ታሪካቸውን እሱ ማግኘታቸውን አይሱ ይወቁ። ግን ደግሞ እዚህ አገር ደግሞ ብዙ የሚፈታተናቸው ነገር አለ። ብዙዎቹ በእጽ ውስጥ ገብተዋል። መጠጥ ይጠጣሉ። ምንተባ መነጋገር ካለ ያ ድልድይ የተሰበረው ድልድይ ከተጠገነና አንድ ላይ እንዲወያዩ ከተደረገ አባትም ልጅም ደግሞ ጋጠ ወጥ ሆኖ አይጠፋብንም። ሕብረተሰባችንም ይድናል። ቤተሰብም ይድናል። ሀገርም ትድናለች ዓለምም ትድናለች። ብዙ ውይይቶች እንደሚቀጥሉ የሚጋብዝ መሆኑን ነው ያስረዱት። ፕሮፌሰር ጌታቸው ሰዓታችን በማለቁ እንጂ የኔና የእርስዎም ውይይት የሚቀጥል ገጽ ይታየኛል። ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ ኢትዮጵያ በመስቀለኛ መንገድ በተሰኘው አውደ ርዕይ ዙሪያ እርሶም የተሳተፉበትን ውይይት ጨምሮ ለዛሬው ለእንግድነቱና ለጊዜው አመሰግናለሁ። ተስፋ አደርጋለሁ በሌላ ውይይት መልሼ ያገኙታለሁ ያገኘታለሁ። እግዚአብሔር ይስጥልኝ። አመሰግናለሁ፣ በጣም በጣም ኢትዮጵያ ለዘላለም በሰላም በጸጋ ትኖርልኝ። አድማጮች በነበሯት አጣዳፊ የሥራ ሁኔታዎች የተነሳ በመድረኩ የቀረቡትን በመሰል አቀራረብ ከአባቷ ከፕሮፌሰር ጌታቸው ጋር ለጊዜው በተመሳሳይ ሰዓት መቅረብ ካልቻለችው የኪነ ጥበብ ባለሙያዊቱ ረዳት ፕሮፌሰር ህሊና ጌታቸው መታፈሪያ ጋር የምናደርገውን ቆይታ ደግሞ ከተከታይ ፕሮግራሞቻችን በአንዱ እናቀርብላቸዋለን። ስነ ግጥም መከራ በበረከተበት ዘመን ውስጥ በሚል ርዕስ ባነሳ ነው ጭብጥ ዙሪያ የተካሄደ ቃለ ምልልስ ነው። ተከታዩ እንግዳችንም ቀደም ብለን በመክፈቻዋ ግጥም የተዋወቅ ነው ገጣሚ ተርጓሚና ጸሐፊ ተውኔት አለማየሁ ገብረ ህይወት ነው ጤና ስጥልኝ አለማየሁ ገብረ ህይወት፣ እንኳን ደህና መጣ። አመሰግናለሁ አሉላ። ዛሬ ስነ ግጥም መከራ በበረከተበት ዘመን የተለየ ቀለም፣ የተለየ አቅምም አለው የሚለው እሳቤ ነው የዚህ ወቅት ትኩረት። በመግቢያችን ጠቆም እንዳደረግ ነው ፈተና በበዛበት ጊዜ ስሜትን ለመግለጽ ሀያል ጉልበት አለው ስለመባሉ፣ ስለ እሳቤው ስለ ራሱ ምን አስተያየት አለ? በዚህ ብን እንደረደር አዎ ያው ብዙ ጊዜ እንደምታውቀው ስነ ግጥም በተለይ ከሌሎቹ ዘርፎች ላቅ ባለ መንገድ የሚጠቀሰው ምንድን ነው? ቅርብ ነው፣ አንደኛ እዛው በዛው ስሜትን የምትገልጽበት ነው። ያለበት የደስታ ስሜት ከሆነ ከዛ ጋር የተያዘ ፈካ ያለ፣ የሀዘን ስሜት ደግሞ ከሆነ ከዛው ጋር የተያዘ ግን ደግሞ ጨለም ያለ ወይም ደግሞ የምትቆጣበት፣ የምታዝንበት፣ የምትበሳጭበት ያን ስሜት የያዘ ይሆናል እና በተለያየ ጊዜ የተጻፉ ግጥሞችን ስትመለከት ያንን የሚገልጽ ይሆናል። እኔ አሁን በእኛ ሀገር ብዙ ጊዜ በስነ ቃል ሳያቸው ደጋግመ ወደ አእምሮ የሚመጡልኝ አሉ። ዘመኑን እና በወቅቱ ያ ማናውቀው ገጣሚ ሀሳቡን የገለጽበትን መንገድ ስታይ እውነትም እንዴት ባለ ስሜት ውስጥ ሆኖ ነው የጻፈው የምትለው ነገር አለ። ለምሳሌ አሁን ብሶ ያቋል ብዬ ገምታለሁ። ለምስለኔው ሙክት፣ ለጭቃው ወጠጤ እንዲሆኘ ነው ወይ በአገር መቀመጤ ብሎ በጊዜው አነጋገር፣ በድሮ ተበዳይ ገበሬ ወይም ደግሞ ግፍ የተዋለበት ሰው በማናቸውም መልክ ይህን ሲናገር ስታየው እንግዲህ ምስለሌና ጭቃ የሚባሉት በወቅቱ የአካባቢ ሹማምንት ናቸው። ምስለሌ የሚባለውም ሹም ነው። ለሱ ሙክት ይሰጣል ከፍ ያለ ስለሆነ። ጭቃ ሹም የሚባለው ደግሞ ለሱ ደግሞ በደረጃው ወጠጤ ከሙክቱ መለስ ያለ ወጠጤ ይገብራል ይሰጣል ብዬ ጊዜው እና እንዲሆኝ ነው ወይ ባገር መቀመጥ ማለት እኔ ምንድን ነው ለእነሱ ነው ወይ የምኖረው ለራሴ መቼ ነው የምኖረው የሚል እና ምሬቱን የገለጸበት ነው። በግጥም ይዘቱም ስሜቱን በጣም በአማር ቋንቋ የገለጸበት እንደሆነ ታያለህ። ሌላ አሁን እንዲሁ የሚታወቅ ለምሳሌ አሁን ከአርበኝነት ጋር ተያይዞ ያን ጊዜ አርበኞችና ባንዳዎች ወይም ደግሞ ስደተኞች የሚባል ክፍል መጥቶ እንግዲህ ግማሹ ሲሾም አርበኛው ወደ ጎን ሲባል እንዲህ እንዲህ የተባለ ነገር ያን ጊዜ ሀገሬ፣ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላይ፣ በጣም ብዙ ሕዝብ የሚያውቀው ግጥም ነው ይሄ። አሁን ራሱ ብዙ ትርጉም ያለው ነገር ነው እና ያን ስሜት ያን ወቅት አርበኞቹ ወይም ደግሞ የአርበኞቹ ወገኖች የተበደሩት የገለጹበት መንገድ ነው የምታየው። እና ያን ስሜትን ይገልጻል፣ ያን ታሪክ ይዘክራል። ለእኛ አሁን ታሪክ ነው፣ ለእነሱ ግን በወቅቱ ብሶታቸውን የገለጹበት ነው። መልካም። በግጥሞችም እያዋዛ ትልልቆችን ጭብጦች አሳይተሃል። አለማየሁ፣ የስሜት ነገር ነው እና ስነ ግጥም ፈታፈታ አድርገን ይበልጡን ጎላ ብሎ የሚሰማበት በይዘት ደግሞ ያለው የሚስማማበትን ነው እያየን ያለ ነው እና ሁለት አይነት ሁኔታዎችን የሚይዝበት ይታያል። አንድም በፈተና ውስጥ በማለፍ ላይ ላለ ሰው ብርታትን የማጎናጸፍ ወይንም ቅድም እንዳልከው ስሜቱን የመግለጽ ሁኔታ በአንድ በኩል፣ ሁለትም ለገጣሚው ለራሱ ስሜቱን ለማርገብ ገጣሚውንም ታዳሚውንም ያክማል የሚል እምነትም አለ። እሱንስ እንዴት ታየዋለህ? ለታዳሚውም ለገጣሚውም ነው ለሁለቱም ነው የሚለውን እውነት ነው። በመጀመሪያ ደረጃ እንደሚባለው እኮ አንድ ደራሲ የሚጽፈው ለራሱ ነው ይባላል፣ ወይም ደግሞ የራሱን ታሪክ የሚጽፋል ይባላል። በእርግጥ ስትጽፍ ከጀርባ ሰዎች ልታስብ ትችላለህ፣ ለማን እንደምትጽፈው ደረጃውን ልታስብ ትችላለህ። ዋናው ግን ከውስጥ ፈንቅሎ የመጣውን ስሜት ነው የምታሰፈው። ሌላውም ሰአሊውም ቢሆን ሸራው ላይ የሚያስቀምጠው ያንን ገፍቶ የመጣውን ስሜት ነው እና መጀመሪያ ለራስ ስሜትህን ነው የምትገልጸው። ግን ለህዝብ ሲቀርብ ደግሞ የአዝንህበት ከሆነ ህዝቡ አንተን የነካ ነገር ህዝቡን ይነካዋል ብለህ ታስባለህ። ምክንያቱም የዛው የህዝቡ ወገን የህዝቡ አካል ስለሆንክ ማለት ነው እና የራስህን ስሜት እያስተነፈስክ ያም በመጽሐፍህ አንዳች ደስታ ታገኛለህ። ያው አውጥተዋል ውስጥ የነበረውን ቃጠሎም ከሆነ ደስታም ሀዘንም ከሆነ ታወጠዋለህ። ህዝቡ ደግሞ ስታነበው አሁን አንዳንድ እዚህ አዳራሽ ውስጥ የሚነበብ ነገር ታያለህ። የሰውን ስሜት ምን ያህል ይዘት እንደሚሄድ የሚያለቅስ ይኖራል። ፈካ ያለ ሲሆን ደግሞ የሚስቅ የሚዝናና ይኖራል እና ሁለቱንም ይዞ የሚሄድ ነገር ሆኖ ይታየኛል። በልብ ወለድም ውስጥ የምታገኘ ነገር ከዋለ እንደውም አሁን ልክ ስናወራ ትዝ ያለኝ ምንድን ነው፣ እንደ ካራክተር ሊሆን ይችላል እዛ ውስጥ ያለ አንድ ገጸ ባህሪ ሊሆን ይችላል እና በአዘንበት ጊዜ የሚናገረውን ስትሰማ የእሱ የውስጡ ስሜት መጎዳት አንባቢውንም ጭምር ይዞት የሚሄድበት አላል ። አሁን ፍቅር እስከ መቃብር ላይ ታስታውስ ከሆነ በዛብህ ፊታውራሪ ልጃቸው ሊድሩ ነው ብሎ የጎጃም ነጋዴዎች ሲነግሩት ቁጭላል ጭንቅላቱን የሚመታው ከዛ በኋላ ሰንብቶ ደብዳቤ ይጽፋል። ያ ደብዳቤ በጣም በልጅነታችን በቃላችን እናጠናው ነበር እና ሰብለ ሰብለ ሰብለ ወዳጄ፣ መቤቴ፣ የመዓልት ምርኩዜ፣ ለሊት መብራቴ፣ ስራብ እንጀራዬ፣ ስጠማ ወተቴ፣ ሳዝን መጽናኛ፣ ስደክም ጉልበቴ፣ እንዲህ እያለ የሚሄደው ነገር አለው እና ያን ስሜት በጣም ትዝ ይለኛል። እንዴት አድርጎ አንጀታችን ይነካ እንደነበር በመሀሉ አለ። አሁን ለምሳሌ ምንድነው ተቀማው ወይኔ ድሃ በመሆኔ ዳሩ ዳኛ የለም ለተወው ግድ የለም እንዲህ ያለ የሚሄደው ነገር አለው እና ያን ጊዜ ድህነትህን እና የእሱን ድህነት የስብሰራዊ መሸሻን ባለባትነት እያሰብክ ያንተንም ስሜት የሚነካበታል። ያን ረዘም ያለግጥም ነው። ያን በምናንብበት ጊዜ ይሰማል። የእሱ ሐዘን ድንጋጤ ወደ አንተ የሚጋባ መንፈስ አለው። ምክንያቱም ሁለቱ እንዲጋቡ ትፈልጋለህ አንተ እንደ ወጣት አንባቢ የእሱ ሀዘን የአንተ ሀዘን ይሆናል እና አዲስ አለማየሁ ያንን በዛ መንገድ አቀረቡት። እኛ ደግሞ ስናነቡ ደግሞ ል የደራሲውና ወይም ደግሞ የገጸ ባህሪውን ስሜት ትጋራዋለ በጣም የምትጋራው እና ትክክል ይጋራል፣ ወደ አንተ ይተላልፋል። ጥርጥር የለው ሁለቱም ለምሳሌ በድርቆ ጊዜ ዋይ ዋይ ሲሉ የሚለው ጥላኑ የተጫወተው የምሳሌ ደጋጎ መስለኛል። ገጥሞም ዜማውም እና ያ ነገር በቀረበበት ጊዜ የነበረውን ነገር አስበው ዘመኑን ጥላሁን ልምድን እንዲያለቀሰ ይዘፈነው ብለህ ስታስብ የነዛ ህጻናት የነዛ እናቶች አጽም ሆነው ወድቀው የሚያየው ነገር ሌላው ፈጣሪ ስለሆነ ድምፃዊውም፣ ደራሲው የሰጠውም ዜማ፣ አቀናበሪው የሰጠው እንደዛ ይዞት ስለሚሄድ ይሄኛው ደግሞ ልዩ የሚያደርገው አየህ፣ የፈጠራው ተባባሪ ያለበት ዜማ ስታየው፣ ግጥሙን የሚያንጎራጉሮ ሰው ደግሞ አሳምሮ ሲያመጣው፣ አንተን ጭምር ይዞ በእንባ ጎርፍ የምትታጠበት ነገር ሊመጣ ይችላል ማለት ነው እና ያን ስሜት እንድትጋራ ያደርግሃል። ወቅቱ ሲቆይ ታሪክ ይሆናል። ተመሳሳይ ታሪክ ሲመጣ ደግሞ በተመሳሳይ መንገድ ትጠቀምበታለህ ማለት ነው እና አሁንም አሁንም ያለውን ትውልድ ሊነካው ይችላል። መልካም አለማየሁ እንግዲህ የስሜቱ መጋባት ጭምር አንስታል። በስነ ጽሑፍ ፍልስፍና ዓይንም የሚታይ ይልቁንም ደግሞ እንደ ገጣሚ እንድታየው በአንድ በኩል ያን በጣም ብርቱ መከራ ያለበትን ጊዜ ያን መራር ሁኔታ የመሳል ያን ስሜት ተሰቅዞ የሚይዝ ሁኔታ ሌላውንም በሚጋባበትና ቅድም እንዳልከው ከዘመናት በኋላም እንኳን በሌላ መሰል ሁኔታ ውስጥ መሙት እንዲሰማው በማድረግ በዛ ስሜት ውስጥ ሆኖ የሚጻፍ፣ በአንጻሩ ደግሞ የጥበብ ሰው ተስፋ መስጠትንም ከዚህ ቀጥሎም ሌላ ሕይወት እንዳለ የማሳየትም ጥረት አለና፣ በሁለቱ መካከል ቀጭን መስመር ናት ያለችው። ሁለቱን ማስታረቅ የሚያስቸግር ይመስላል። እንዴት ነው አንተ እሱን የምታየው? አው ልክ ዋናው ነገር መቼም አንድ የፈጠራ ሰው እንግዲህ ከሌላው ሰው ላቅ ያለ አስቦበት የተሰጠውን መክሊቱን ወይም ደግሞ ተሰጡን ተጠቅሞ የሆነ ነገር እንዲያደርግ የሚጠበቀው እንዳልከው ዝም ብሎ በስሜት ብቻ ሰውን የሚነዳ ነገር መሆንም የለበትም፣ ወይም ሀዘኑን ብቻ መግለጽ የለበትም። ግን ከዛ ሀዘን ውስጥ ደግሞ የሚወጣበትን ተስፋ ነገር የሚፈነጥቅ ነገር እንዲሆን ይጠበቃል። ሰዋት ይሉሃል እኮ አሁን ውጭ ሀገር ሰዎች የሆነ ነገር ትነግራቸዋለህ እና ምን ሆን የሚል ነገር እኩል ሊመጣ ይችላል። መርዶውን ነግረሃቸው እንድተዋቸው አይደለም፣ ወይም ደግሞ ያሉበትን ችግር ነግረሃቸው እንድተዋቸው አይደለም። ኦኬ፣ የመውጫውን መንገድ የሆነ ጭላንጭል ብርሃን፣ እንደዚህ እንደሻማ ብርሃን የሆነ ነገር ማሳየት አለብህ፣ መፈንጠቅ አለብህ። ሁኔታው እንኳን የማይፈቅድም ቢሆን አንተ እንደ አንድ የፈጠራ ሰው የተሻለ ተብለህ የምትጠበቅ ከሆነ ከዛ ህዝቡ ወይም ያ ማህበረሰብ ከዛ ካለበት መከራ የሚወጣበትን መንገድ መፈንጠቅ፣ ማሳየት፣ ማመላከት ይኖርባል። ያ ይጠበቅባሃል። አለዛ፣ መርዶ ነጋሪ ነው የምትሆነው። ያማ ያውቀዋል እኮ መከራውን እኮ ያቀዋል ስቃይውን እኮ ያቀዋል። የሚቀበለው ህዝብ ራሱ አይደል በዝሙ ላይ የሚደርሰው። ስለዚህ ከዛ የሚወጣበትን መንገድ በልጆቹ በኩል ሊሆን ይችላል፣ በተለያየ መንገድ። ብቻ አንተ እንደ መፍትሄ የምትሰጠውን ነገር ከአንተ ይጠብቃል። ሙሉ በሙሉ ሊቀበለውም ላይቀበሉ ይችላል። ብቻ ከዛ ውስጥ ግን ይዞት የሚሄደው ነገር መሆን አለበት። አዳራሽ ውስጥ ከሆነ ወደ ቤቱ ይዞት የሚሄደው የሚያንሰላስለው ነገር አንዳንዴ እንደ ህይወት መርሽ የሚቀበለው ነገር ሊሆን ይችላል። ሌላ ጊዜ ደግሞ በለት ተዕለት ህይወቱ ውስጥ እስኪ ደምና ለሞክር እውነት እኮ ነው እውነት ሊሆን እኮ ይችላል ብሎ እንዲያስብ ልታደርገው ትችላለህ። እና ብርሃን መፈንጠቅ ወይም ደግሞ አንድ አመላካሽ ነገር፣ የመፍትሄ ነገር መስጠት የደራሲው የስራ ድርሻ። ምነው እያስባሉ ይሄ ማዝናናት፣ ሌላ ሌላው እንዳለ ሆኖ በእንደዚህ ሀዘን ውስጥ ወይም ደግሞ በችግር ውስጥ ያለን ማህበረሰብ ካለበት መከራ የሚወጣበትን መንገድ አቅጣጫ፣ ፍንጭ መስጠት ይጠበቅበታል ብዬ አስባለሁ። ወኝ እንዳልቀው ግሩም አለማየሁ ገብረ ሕይወት ገጣሚ፣ ጸሐፊት፣ ሁኔትና ተርጓሚ ስነ ግጥም መከራ በበረከተበት ዘመን ውስጥ በሚል እሳቤ በአነሳ ነው ጭብጡ ዙሪያ ነው ሀሳብህን ያካፈልከን መሰል አጋጣሚ መልሰን እንድናገኝ ምክንያት እንደሚሆን ተስፋ አደርጋለሁ። ለአሁኑ ለጊዜህ አመሰግናለሁ። እግዚአብሔር ስትልኝ እኔም አመሰግናለሁ አሉላ እግዚአብሔር ስትልኝ አድማጮች አሁን ወደ አዲስ አበባ ይሆናል የምናቀናው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉም በምሽቱ የታሪክ ማስታወሻ ዝግጅቱ አዲስ አበባ ላይ እየተካሄደ የሚገኘውን የአፍሪቃ ህብረት የመሪዎች ጉባኤ ተንተርሶ በአንድ ወቅት ከእውቁ የታሪክ ጸሐፊ ጋዜጠኛና ዲፕሎማት አምባሳደር ዘውዴ ረታ ጋር፣ ዛሬ በህይወት የሉም፣ ከሳቸው ጋር ቃለ ምልልስ ባደረገበት ወቅት ካጫወቱት የወሰደውን ጨምሮ ተከታዩን አሰናድቷል። አድማጮቼ 37ኛው ዓመት የአፍሪካ ህብረት የመሪዎች ስብሰባ በአዲስ አበባ ከተማ እየተካሄደ ነው። አምባሳደር ዘውዴ ረታ ደራሲ ጋዜጠኛና ዲፕሎማት ናቸው። እኔም በአንድ ወቅት አነጋግሬያቸው በዚሁ በሬዲዮ መጽሔት አቅረቢያቸው ነበር። በህይወት እያሉ የአፍሪካ አንድነት ድርጅት እንዴት እንደተመሠረተ፣ ኢትዮጵያ ለዚህ ምን ያህል ጥረትና ድካም እንዳረገች፣ መሪዋ ንጉሠ ነገሥቱ ምን ያህል እንደደከሙ ከዚሁ ጋር ደግሞ በዚሁ በዲፕሎማቲክ ሙያ ከፍተኛ እውቀት ያላቸው ኢትዮጵያውያን ጥረታቸውና ድካማቸው ምን ያህል እንደሆነ ያስረዱናል። አምባሳደር ዘውዴ ረታ ጋዜጠኛ ደራሲና ዲፕሎማት ናቸው። ተፈሪ መኮንንና የኤርትራ ጉዳይ የቀዳማዊ ኃይለሥላሴ መንግስት የሚል መጽሐፍ ጽፈዋል። ሁሉ ሊካሄድ ይችለው። አንደኛ የጃኖዊ ትልቅነት በአፍሪካ ላይ በጣም መጋነኑ ትልቅ ድል ሰጥቷል። ይህንን ደግሞ ለመጫወት የቻሉን ከተማ ፍሩ ትልቅ ስራ ሰርቷል። መጀመሪያ የአፍሪካ አንድነት ድርጅትን ለመመስረት የሰላሳ ሁለት ሀገሮችን መሪዎች መሰብሰብ አንድ ትልቅ ቁም ነገር ነው። እነሱ መሰብሰባቸው ከተሰበሰቡም በኋላ አንዳንዶቹ እንደ ለፎርማሊቲ እንሰብሰብ እንጂ ሌላ ቦታ ደግሞ እንደገና ተሰብስበን ጉዳዩን ማጥናት አለብን ብለው የተነሱ እንደነ ኳሜ ንኩሩማ የጋናው ነበሩ። ነገር ግን ጃኑዌ እዚህ ላይ ያን ስብሰባ ሲከፍቱ፣ አንድ ለአፍሪካ የሚጠቅም መሰረታዊ ነገር ሳናቆም መለያየት የለብንም ብለው የተነሱበት አላማ በጣም ብዙዎቹን ሊያስተባብር ቻለ። ለምሳሌ ያ ቻርተርስ ከመፈረሙ በፊት ሁሉም በየቤታቸው ሄደው እራት እንዳይበሉ እራት እዛው ቤተ ከቤተ መንግስት እየተሰራ እዛው ስብሰባ አዳራሽ እየቀረበ እንዳይወጡ እና ሁሉም አርቲክሉ አንድ ባንድ ማለት የኮንስቲቱሽኑ ወይም ደግሞ የቻርቱ ሁለታሱ አንድ ባንድ እየተነበበ እንዲጸድቅ ያደረጉት የሳቸው ኃይል ነው። ይሄ መቼም እዚህ ላይ በጣም የኢትዮጵያ ታሪክ የአፍሪካ ታሪክ ሊስተው ሊዘነጋው የማይችል ትልቅ ትልቅ ስራ ነው። ሁለተኛ ደግሞ የማይግባቡትን መሪዎች በየክፍላቸው እየሄዱ በማነጋገር፣ በማቀራረብ፣ በማስታረቅ እና ወጣቶቼ ይህን አፍሪካ አፍሪካ የሚለውን ዜማ የዛሬ ስልሳ አንድ ዓመት የአፍሪካ አንድነት ድርጅት ሲመሰረት የዛሬው የአፍሪካ ህብረት፣ ዜማውን የደረሱት ነርሲስ ናልባንዲያን ናቸው። ቀዳማዊ ኃይለ ስላሴ ኢትዮጵያ ብሔራዊ ቲያትር የተጫወቱትም የብሔራዊ ቲያትር ድምፃውያን ናቸው። ስብሰባው ከመካሄዱ አስቀድሞ ይኸው ዜማ በብሔራዊ ቲያትር ቀርቦ የአፍሪካ አንድነት ድርጅት ዋና ዋናዎቹ ትላልቅ የሚባሉት መሪዎች በተገኙበት ጥናቱ ለመሪዎች ለአጠቃላይ ጉባኤ ከመቅረቡ በፊት በብሔራዊ ቲያትር ተሰምቶ ቀርቦ ነበር። ይህንኑ ዜማ ነርሲስ ናልባንዲያን እሳቸው እየመሩ ሲከናወን ቆየ። በኋላ ንጉሠ ነገሥቱ ሌሎችም መሪዎች ናቸው ይባላል አብረው እንዴት ነው ኢትዮጵያዊ የለም ወይ ተብሎ ነርሲስን ተክተዋል ከሚባሉት የኢትዮጵያ የሙዚቃ ሰዎች አንዱ የነበረው ተፈራ አቡነ ወልድ ነርሲስን ተክቶ በበዓሉ ላይ እሱ እንዲመራ ተደርጎ እሱ እንደመራው የታሪክ ማስታወሻ ያስረዳል በዚሁ ስብሰባ ላይ አማርኛ ቋንቋ በሚኒስትሮቹ በውጭ ጉዳይ ሚኒስትሮቹ ስብሰባ ላይ አማርኛ ቋንቋ የአፍሪካ ሕብረት የስራ ቋንቋ እንዲሆን ጥያቄ ቀርቧል። ውጤቱ ወደፊት እንግዲህ ምን እንደሆነ የሚታይ ነው። ለዛሬ በዚሁ ላብቃ። የዛሬ 15 ቀን እንገናኝ። ቸርን ሰንብት። ንጉሥ አክሊሉን ለዝግጅቱ እናመሰግናለን። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ በመጻፍም ሆነ በመደወል መሳተፍ የምትችሉ መሆኑን ከወዲሁ እያስታወስን ለምሽቱ ያልነውንም በዚሁ መቋጨታችን ነው የቀረን ቢኖር ሄደት ገበያዋ ሞቀ በጣም ደራ መሳችን ካልሆነን አራት ማደራ መላ በሎ አረ መላ መላ በሎ የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅት ያየነን፣ ለአሁኑ በዚሁ ተሰናበትን። ሰላም በደህና ደሩ። ወትሮስ መቻው ቅናኔ አንድ See my love, I am